በትናንትናው እለት የአሜሪካ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ የኢትዮጵያ ቀውስ የዩናይትድ ስቴትስ ስትራቴጂና የፖሊሲ ምላሽ በሚል ርዕስ ውይይት አድርጓል። የኮሚቴው ሊቀመንበር ሴናተር ቦብ ሜንዴዝ ባሰሙት ንግግር ለበርካታ ዓመታት የዩናይትድ ስቴትስ ስትራቴጂካዊ አጋር ሆና በቆየችው ኢትዮጵያ የትግራይ ክልል ውስጥ የተፈጠረው ክስተት ዳርፉርን በመሰሉ ዘግናኝ ሰብአዊ ጥፋቶች የተፈጸመባቸውን ስፍራዎች ሁነት የሚያስታውሳቸው እንደሆነ ጠቁመዋል ሁሉን የጦርነቱን ተዋናዮች All sides are guilty of abuses. ሁሉም ወገኖች በመብት ረገጣ ጉዳይ ጥፋተኛ ናቸው። ሆኖም ተበታትነው ያገኘናቸው ሪፖርቶች የሚጠቁሙት የኢትዮጵያ የኤርትራና አጋር ሚሊሻዎች ከሌሎች ጋር ሊነጻጸር በማይችል ሁኔታ ግዴለሽነትና ክፋት በተሞላበት መልኩ ሰላማዊ ሰዎችን በማጥቃት ረገድ ኃላፊነቱን ይወስዳሉ። የጦር ወንጀልና በሰብአዊነት ላይ ተቃጣ ወንጀል እየተመለከትን ነው። በዚህ መድረክ ላይ በትግራይ ክልል ያለውን ሁሉን አቀፍ ችግር ለማስረዳት ከቀረቡት ባለስልጣናት መካከል አንዱ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ የሆኑት ሮበርት ኤፍ ጎዴክ ናቸው። እሳቸው በኢትዮጵያ ያለውን ሁነት አሰቃቂነት በሚከተለው መልኩ አስረድተዋል። በትግራይ ያለው ጥቃት አሰቃቂ ነው፣ ሕሊናንም የሚበጠበት ነው። ግጭቱ በህዳር ወር ከጀመረ ወዲህ በሺዎች የሚቆጠሩ ሲሞቱ በሺዎች የሚቆጠሩ ደግሞ ቆስሏል። ሁለት ሚሊየን የሚገመቱ የአገር ውስጥ ተፈናቃዮች 63 ሺህ ስደተኞችና 5.2 ሚሊዮን ሰዎች አስቸኳይ ድጋፍን ይሻሉ። ዩናይትድ ስቴትስ አሰቃቂ ግድያዎችን፣ በቡድን የሚፈጸሙ አስገድዶ መድፈሮቹን ጨምሮ በግዳጅ መፈናቀልንና ሆን ተብሎ የሚደረጉ የሰላማዊ ሰዎችን ንብረት የማውደም ድርጊቶችን በእጅጉ ታወግዛለች። በትግራይ ክልል ውስጥ የተፈጸሙ ሁሉን አይነት የሰብአዊ መብት ጥሰቶች፣ በደሎችና ወንጀሎችን እናወግዛለን። የሰብአዊ መብት ጥሰቶቹ የተፈጸሙት በኢትዮጵያ መከላከያ ሰራዊት፣ የአማራ ክልል ሰራዊት፣ የኤርትራ መከላከያ ሰራዊትና የትግራይ ህዝብ ነጻ አውጭ ግንባር ህወሀት ጦር መሆኑን ያወሱት ጎዴክ የአማራ ክልላዊ መንግስት የጸጥታ አባላት የትግራይ ተወላጆችን ከቤታቸው ማፈናቀላቸው በአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ዘንድ የዘር ማጥራት ድርጊት ተብሎ መጠራቱን አስታውሰዋል። ጎዴክ የኤርትራ ጦርም ያልተቋረጠ ጥቃትና እንደ ጅምላ ቅጣት የሚቆጠር ጥፋት በትግራይ ህዝቦች ላይ እንደፈጸመ ተናግረዋል። እኒህ ወንጀሎች ሊቆሙ እንደሚገባ በድጋሚ ያሳሰቡት ጎደክ ከዓለም አቀፍ ዲፕሎማሲያዊ ጫና ጥሪ ጎን ለጎን ሀገራቸው እየወሰደቻቸው ያሉና ልትወስዳቸው የምችላቸውን እርምጃዎች ዘርዝረዋል። የሰብአዊ መብቶችን በተመለከተ ለኢትዮጵያ የምንሰጠውን የውጭ ድጋፍ አቅበናል። ይሁንና ሰብአዊ ድጋፎችን እንዲሁም ጤናን፣ ምግብ ዋስትናን፣ ዲሞክራሲና የሰብአዊ መብት ጉዳዮችን በሚመለከቱ ወሳኝ መርሃ ግብሮች ላይ የምንሰጠውን ድጋፍ እንቀጥላለን። ለባለብዙ ወገን የልማት ባንኮች የቀረቡ የብድር ድጋፎች መሠረታዊ የሰብአዊ መብት ፍላጎቶችን የሚመለከቱ እስካልሆኑ ድረስ ተይዘው እንዲቆዩ እያደረግን ነው። አጋሮቻችን ተመሳሳይ እርምጃ እንዲወስዱ ጥሪ ያቅርበናል። የውጭ ጉዳይ መስሪያ ቤት ለገጠመው ችግር የሚሆኑ መፍትሄዎችን የሚያደናቅፉ ሰብአዊ ድጋፎችን የሚያግዱ ወይንም ወንጀሎችን በሚፈጽሙ የኢትዮጵያና ኤርትራ ባለሥልጣናት እንዲሁም በአማራ ክልላዊና መደበኛ ያልሆኑ ጦር እንዲሁም በትግራይ ህዝቦች ነጻ አውጪ ግንባር ወይም ህወሀት አባላት ላይ የጉዞ እቀባ አድርገናል። ግጭቱን የሚያባብሱት ከአድራጎታቸው ካልተመለሱ ኢትዮጵያና ኤርትራ ተጨማሪ እርምጃዎችን ይጠብቁ። በትግራይ ጥቃትና ወንጀል ባለበት ሁኔታ ነገሮች በተለመደ ሁኔታ አይቀጥሉም። ዩናይትድ ስቴትስ ከኢትዮጵያ ህዝብ ጋር ለሚኖራት ትብብር ለሀገሪቱ አንድነትና ለአፍሪካ ቀንድ መረጋጋት ቁርጠኛ መሆኗን ያወሱት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ተጠባባቂ ረዳት ጸሐፊ የሆኑት ሮበርት ኤፍ ጎዴክ በትግራይ ክልል ያለውን ውጥረት በተመለከተ ከህግ መወሰኛ ምክር ቤቱ ጋር መስራት እንደሚቀጥሉም አክለዋል። በስብሰባው ላይ ስለ ትግራይ ክልል ሰብአዊ ሁኔታ ማብራሪያ የሰጡት ሌላኛዋ ባለሥልጣን የዩናይትድ ስቴትስ ዓለም አቀፍ ተራዶ ዩኤስኤድ ኤድ የሰብአዊ ድጋፍ ቢሮ ረዳት አስተዳዳሪ የሆኑት ሳራ ቻርልስ ናቸው። በክልሉ የደረሱ ሁለንተናዊ ችግሮችን በተመሳሳይ የዘረዘሩት ምክትል አስተዳዳሪዋ ትኩረት ሰጥተው ካጋሯቸው ጉዳዮች አንዱ የፆታዊ ጥቃት መንሰራፋትን ነው። በሕይወት ዘመናቸው ካየዋቸው የጭካኔ ድርጊቶች አንዱ መሆኑንም ጠቅሰዋል። ሪፖርቶቻችን ስለተንሰራፋው ተንሰራፋው የአስገድዶ መድፈር ወንጀልና ጾታን መሰረት ያደረገ ጥቃት ብቻ አይደለም የሚያወሩት በተቀናጀ ሁኔታ ማህበረሰብን ለማናጋትና ቤተሰብንም ለማወደም ስለተደረጉ ጥረቶችም ጭምር እንጂ። አንዳንድ ጥቃት አድራሾች የቀሳውስት ሚስቶች ላይ አነጣጥረዋል። ሴቶችን በቤተሰቦቻቸው ፊት ጥቃት ይፈጽሙባቸዋል ወይንም ደግሞ በሴቶች አካል ላይ ጉዳት የሚያደርስ ከባድ የጭካኔ ጥቃት ፈጽመዋል። ከመሰል ጥቃቶች ወዲያ በክልሉ የግብርና እንቅስቃሴ በወጉ እንዳይከናወን ግጭቱ በመከልከሉ የክልሉ ነዋሪዎች ወደ ረሃብ ቋፍ እየገፋቸው መሆኑን አውስተዋል። ዩናይትድ ስቴትስ ከማንም በላይ ለክልሉ ነዋሪዎች የሚሆን ሰብአዊ ድጋፍ እያቀረበች መሆኑን ያወሱት ምክትል አስተዳዳሪዋ የምግብ ድጋፍ ብቻውን ግን በትግራይ ክልል ያንዣበበውን ረሃብ ሊያስቀር እንደማይችል ተናግረዋል። የምግብ ድጋፍ ብቻውን በትግራይ ክልል ረሃብ እንዳይፈጠር አይከላከልም። ረሃብን ለመከላከል የተቀናጀ የኅብረተሰብ ጤና፣ ስነ ምግብና የንጽሕና አጠባበቅ አገልግሎቶች ያስፈልጋሉ። በቂ ምግብ፣ ንጹህ ውሃና መሰረታዊ የጤናና የምገባ አገልግሎቶች በሌሉበት በምግብ እጥረት የተጎዱ አካሎች ውጤታማ በሆነ መልኩ ምግቡን ሊጠቀሙበት፣ በሽታን ሊከላከሉበት አይችሉም። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስ ኤድ በክልሉ ውስጥ መጠነ ሰፊ ሥራዎችን በተለያዩ ዘርፎች እየሠራ መሆኑን የተናገሩት የሰብዓዊ ድጋፍ ቢሮው ምክትል አስተዳዳሪ ሳራ ቻርልስ፣ ሀገሪቱ ለሰብዓዊ ድጋፍ ሠራተኞች የምትሰጠው አጭር የቪዛ ወይንም የየለፍ ወረቀት ጊዜ ለተፋላሚ ወገኖች ዘንድ የሰብዓዊ ድጋፍ ሠራተኞችን በጠላትነት የማየት ሁነቶችና በቅርቡ የትግራይ ህዝቦች ነጻ አውጪ ግንባር ህወሓት በሽብርተኝነት መፈረጁ በሰብአዊ እንቅስቃሴያቸው ላይ የደቀኑትን ፈተና አውስተዋል። ረዳት አስተዳዳሪዋ በትግራይ የሰብዓዊ ድጋፍ ጥያቄ ቢጨምርም ባለም አቀፉ ማህበረሰብ ዘንድ የቀረበው ገንዘብ አነስተኛ መሆኑን ጠቅሰው ለጋሾች ረሃብን ለመመከት ድጋፋቸው እንዲያሳድጉ ለማድረግ መስሪያ ቤታቸው ከውጭ ጉዳይ መስሪያ ቤት ጋር እየሰራ መሆኑን ተናግረዋል። ዩናይትድ ስቴትስ በ2021 የጎረጎሰውያኑ ዘመን የበጀት ዓመት 650 ሚሊዮን ዶላር ሰብአዊ ድጋፍ ለኢትዮጵያ ማድረጓን አስታውሰው በትግራይ ክልል ባለው ጦርነት ምክንያት ግን የ2021 የበጀት ዓመት ሰብአዊ ድጋፍ በ40 በመቶ ሊጨምር እንደሚችል ገምተዋል። የኢትዮጵያ መንግስት በመድረኩ በቀረቡ ጉዳዮች ላይ ያለውን ምላሽ በቀጣይ መሰናዶዎች ለማካተት እንሞክራለን። ይህ በእንዲህ እንዳለ ኢትዮጵያ መንግስት ሰሞነኛውን የዩናይትድ ስቴትስ መንግስት እርምጃ ጣልቃ ገብነት ብሎ ከመጽራት ባሻገር በሁለቱ ሀገራት መካከል ያለውን ግንኙነት ዳግም ለማጤን እንደሚያስገድደው ማስጠንቀቁ ይታወሳል። በኤርትራ መንግስት በኩል ኦፊሳላዊ ምላሽ ባይሰጥም የሀገሪቱ የመረጃ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ይህንን ብለዋል። ከዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እስከ ሕግ መወሰኛው የውጭ ግንኙነት ኮሚቴና ሌሎች የዩናይትድ ስቴትስ መንግስት ቅርንጫፎች ድረስ ያለው የአፍሪካ ቀንድን የሚመለከት ወቅታዊ የሀሳብ ልውጥ በአንድ ጠቅላይ ሀረግ የሚቀመጥ ነው። እሱም ህዋትን ከቀሰቀሰው የክህደት ጥቃቱ ተወቃሽነት ማዳን እንዲሁም ቅሪቶቹ በአንድም ሆነ በሌላ እንዲያንሰራሩ ማድረግ ነው ሲሉ ሰሞነኛውን ሂደት ተቃውመዋል። ወደ አንድ ጎን ያጋደለ አቀራረብ ከዓለም አቀፍ ሕጎች ጋር የሚጣረስ መሆኑን ያነሱት የመረጃ ሚኒስትሩ ቀጠናዊ ሰላምና መረጋጋትን የሚጎዳ መሆኑንም ጠቁመዋል።